Mahadara Sena ከሶስት አስርት ዓመታት በላይ የዘለቀው ጥበቃ አሁን ባልተጠበቀ ሁኔታ ተስፋ የፈነጠቀላት መስሏል። እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና ስትሰጥ የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ይህ በእርግጥ ለሶማሊያ ዱብ ዕዳ፣ ለኢትዮጵያ ሆድ ሲያውቅ ዶሮ ማታ ዝምታን፣ ከኢራን እስከ ቱርክ ከግብፅ እስከ ቃጣር ተቃውሞና የዲፕሎማሲ ሩጫ፣ የአፍሪቃ ህብረትና የመንግስታቱን ድርጅት ውግዘት፣ የልዕለ ኃያሏን ሀገር አሜሪካ ፕሬዚዳንት ዶናልድ ትራምፕ የለበጣ ተቃውሞ ቢያስከትልም የሶማሌላንድ ነዋሪዎችን ለደስታ አደባባይ ከመውጣት ግን አላገዳቸውም። ሀገር እንደ ሀገር ሲቀበላቸው ይህ የመጀመሪያቸው ነውና። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። የታሪኩ ጅማሬ ወደ ወረሃ ግንቦት 983 ዓ ምት ይወስደናል። ኢህአዲግ ከሁሉም አቅጣጫ የአዲስ አበባ ከተማን በቁጥጥሩ ስር ለማድረግ ከበባ ማድረግ የጀመረበት ሰሞን፣ የወቅቱ የኢትዮጵያው ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከአዲስ አበባ ወደ ሐራሬ ዚምባብዌ ለመኮብለል በቻርተር አውሮፕላናቸው የተነሱበት ዕለት ግንቦት 13 ቀን 983 ዓ ምት፣ ኢትዮጵያውያን ራሳቸውን ከእርስ በእርሱ ጦርነት ነበልባል ለማትረፍ የሚሯሯጡበት ወቅት ነውና የሀገራቸውን መጻኢ ዕጣ ፈንታን ገና በውሉ አለዩም። ከሰሜን ኢትዮጵያ ተነስቶ መላው ሀገሪቱን አካለው መዲናይቱ ላይ ሊቋጭ ከጫፍ የደረሰው ጦርነት በጎረቤት ሀገር ሶማሊያ ምን እየተካሄደ እንዳለ ለማወቅ ፍላጎት የሚያሳድር አይመስልም። ነገር ግን የሰሜናዊ ሶማሊያ አንዲት ግዛት ራሴን ችዬ ሀገር ሁኛለሁ ስትል ለተቀረው ዓለም ራሷን ገለጸች። የአፍሪካ ቀንድ ትኩሳት በተለይ ኢትዮጵያና ሶማሊያ በብሔርና ጎሳ ተከፋፍለው ለከፋ የእርስ በርስ ጦርነትና እልቂት እንዳይዳረጉ ወቅቱ አስፈርቷል። ይህ ብቻም አይደለም። የእርስ በርሱ ጦርነቶች ያስከትሏቸው መዘዞች ሀገራቱ የግዛት አንድነታቸው ተነዶ ሊበታተኑ ከሚችሉበት ጫፍ ላይ መድረሱ ከባሕረ ሰላጤው የኢራቁ የሳዳም ሁሴንና የአሜሪካው ፕሬዚዳንት ትልቁ ጆርጅ ቡሽ ያስተባበሩት ጥምር ኃይል ከገጠሙት ጦርነት የተረፈውን የዓለም አቀፉን ማህበረሰብ ትኩረት ስቧል። በብዙ የተፈራው አልቀርም፣ ኤርትራ ከኢትዮጵያ ተገንጥላ በይፋ ራሷን ችላ እያለው ባለችበት ዋዜማ ሶማሊላንድም ከሶማሊያ ተገንጥላ ሀገር መሆኗን አወጀች፣ ግንቦት 13 ቀን 1983 ዓ.ም። ይህ ቀን ለኢትዮጵያም ሆነ ሶማሊያ በእርግጥ የጨለማ ቀናቸው ነበር። ኢትዮጵያ የባህር በሯን ወዳም ይሁን ተገዳ አሳልፋ የሰጠችበት፣ ሶማሊያ ተገንጣዩን ግዛት ለማቆም አቅም ያጣችበት የጉዳዩን ዓለም አቀፋዊ የአንድ ሳንቲም ሁለት ገጽታና ምላሽ እንዲሁም የመንግስታቱ ድርጅት ህግጋት እንደምን የኤርትራ መገንጠል ተቀብሎ እንደምንስ የሶማሌላንድን እስከዛሬም ድረስ ጆሮ ዳባ ልበሳለም ኋላ እንመለስበታለን አሁን የእስራኤል ለሶማሌላንድ የሰጠችው ዕውቅናና የዓለም አቀፉን ማህበረሰብ ምላሽ ከብዙ በጥቂቱ እንመልከት ክቡር ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ ከእርሶ ጋር በመነጋገሬ ደስ ብሎኛል። ከምንም በፊት ግን አሁን ከእርሶ ጋር በምንናገርበት ቅጽበት እስራኤል ለሶማሊላንድ በይፋ እውቅና መስጠቷንና የራስን ዕድል በራስ የመወሰን መብቷን የምታከበር መሆኑን እንዲያውቁልኝ ይፈልጋለሁ። ለዚህ ደግሞ በጣም ደስተኛ ነኝ። እናም ለዚህ ቀን እጅግ ኩራት ይሰማኛል። ለሶማሊላንድ ሕዝቦችም መልካሙን ነገር ሁሉ እመኛለሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆ ከሶማሊላንድ ግዛት ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር ባለፈው አርብ በስልክ ባደረጉት ንግግር ነበር እስራኤል ለሶማሊላንድ በይፋ የሀገርነት እውቅና መስጠቷን ያስታወቁት። ይህ ለ34 ዓመታት ሀገር ሆና አንድ ሀገር መቆጠር ለተሳናት ግዛት ከአንድ የመንግስታቱ ድርጅት አባል ሀገር እውቅና ማግኘት ምን ማለት እንደሆነም በዕለቱ በርበራ ከተማ ውስጥ ደስታውን ለመግለጽ አደባባይ የወጣውን የከተማዋን ነዋሪ መመልከት ብቻውን በቂ ነው። ሀገራት ለተገንጣይ ግዛቶች በተናጠል እውቅና መስጠት የነበረ የሀገራቱ ሉዓላዊ መብት ቢሆንም የእስራኤል በባብኤል መንደብ መገኘትና ትናንት ጎረቤት የነበረችው ኢትዮጵያ እውቅና ለመስጠት በመሞከሯ ብቻ የተፈጠረባትን ትርምስ ላስታወሰ አስታወሰ አይኑን ከፍቶ ጆሮውን አስፍቶ ጉዳዩን በአንክሮ መመልከቱ አይቀርም። የዶቼ ቬለው ነጋሽ መሐመድ እንደሚለው የእስራኤል ሶማሊላንድ መገኘት በእርግጥ አዲስ ነገር ይዞ መምጣቱ አይቀርም። እርግጥ ነው ከዚህ በፊት እነ ታይዋን ከሶማሊላንድ ጋር ግንኙነት አላቸው፣ እውቅናም ሰጥተዋል። ነገር ግን የተባበሩት መንግስታት ድርጅት አባል የሆነ አንድ መንግስት ለሶማሊላንድ እውቅና ሲሰጥ የትናንቱ ወይም እስራኤል የመጀመሪዋ ሆናለች። ይሄ እንግዲህ የአፍሪካን ቀንድን የጂኦፖለቲክስ የሚቀያይር ነገር ነው። ከባህሩ የቀይ ባህርና አደን ባህረ ሰላጤ በወዲያኛው በኩል በኢራኖች ይደገፋሉ የሚባሉ የሁቲ አማጽያን እስካሁን ድረስ እንደ አማጽ ነው የሚጠሩት። ምንም እንኳን ትላልቅ የየመን ከተሞችን ቢቆጣጠሩም የመንግስት መዋቅር ቢዘረጉም ኢራኖች እነሱን ይደግፋሉ ነው የሚባለው። አሁን እንግዲህ እስራኤል ከባህሩ ወዲህ ወደ አፍሪቃ በኩል ያለውን እግሯን የምትተክልበት አንድ ሀገር ወይም አካባቢ አገኘች ማለት ነው። ስለዚህ የሚሆነው የድሮ የአረብና የእስራኤል ጠብ ይባል ነበር። አሁን ግን በአረቦች እና በእስራኤሎች መካከል በተለይ ጠንከር ባሉት እንደነ ግብጽ፣ ሳውዲ አረቢያም ዮርዳኖስን በመሳሰሉት እና በእስራኤል መካከል ያለው ጠብ እንዲሁም ለመገናኛ ዘዴዎች ያክልና በተለይ የአረቡን ህዝብ ለማ አለን ለማለት ካልሆነ በስተቀር በጠብ ደረጃ ማንሳት ትንሽ እየከበደ ነው። እየከበደ የመጣው ደግሞ የኢራንና የእስራኤል ጠብና ሽኩቻ ነው። ስለዚህ የዛ ሽኩቻ ነጸብራቅ ነው። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ከሶማሊያ በፊት የተቃውሞ ድምፃቸውን ያሰሙት ግብፅ፣ ጅቡቲና ቱርክ ነበሩ። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት የአውሮፓ ህብረት በተከታታይ የመንግስታቱን ድርጅት የግዛት አንድነት ይከበር መርህ እየጠቀሱ የእስራኤልን እውቅና መስጠት በየራሳቸው ቋንቋ ተችተዋል፣ ተቃውመዋል፣ አሊያም አውግዘዋል። ቻይና ዛሬ ዘግይታ ባወጣችው መግለጫ የእስራኤል እርምጃ የሶማሊያ ግዛት ውስጥ መለያየቶችን ያስከትላል ስትል በጽኑ ተቃውማለች። ዋናዋ ሶማሊያ ለእስራኤል ድርጊት ወዲያው ምላሽ አልሰጠችም ፕሬዚዳንቱ ሀሰን ሼክ መሀመድ እንደ ኢትዮጵያ ከግዛቴ ጋር ውል አሰረች ብለው ከአስመራ ካይሮ ከካይሮ አንካራም አልበረሩም ምክንያቱም ሀገሪቱ እስራኤል ናትና ነገር ግን ጊዜ ገዝተው ትናንት እሁድ ምክር ቤታቸውን በአስቸኳይ ሰብስበው በእስራኤል ላይ ውግዘት ማሰማታቸው አልቀርም። ፓርላማው በሉዓላዊነት ላይ ሆን ተብሎ የተቃጣ ጥቃት ሲል ድርጊቱን በይፋ ፈርጆታል። የአፍሪካ ቀንድ ጉዳዮችን በመተንተን የሚታወቁት አቶ አብዱራህማን ሰይድ እንደሚሉት የእስራኤል እርምጃ በቀጠናው ከሩቅም ከቅርብም ሀገራትን የሚጋብዝ ትርምስ የመፍጠር እድል እንዳለው ነው ቀጠናው እንደገና የጦርነትና የታላላቅ የታላላቅ ሀገሮች የመተራመስ አካባቢ ሊሆን ነው ማለት ነው። ምክንያቱም አሁን እንደሚታየኝ ሶማሌላንድ በቀጥታ ከእስራኤሎች ጋራ መስራት ሊጀምሩ ነው። እዛም የጦር ሰፈርም ሌላም ሊሰጡ ይችላሉ። የኢትዮጵያ መንግስትም ከእስራኤል ጋራ ነው የሚሰለፈው። ሌሎችም የደቡብ ሱዳንም፣ ህንድም፣ ሌሎችም እዚህ ላይ ሊገቡ ይችላሉ እና ግብጽ እና ቱርክ ሲያደረጉት የቆዩት እንቅስቃሴዎች ይህን ነገር በጣም ዲስራፕት ኢንተርፕሽን ያደርገዋል። የነሱ እንቅስቃሴ እና ፍትጫው ሊከትል ይችላል። የእስራኤል እርምጃ በኢትዮጵያና ኤርትራ ዘንድ የተለያየ ስሜት የፈጠረ መስሏል። ኤርትራ በይፋ ባወጣችው መግለጫ ተቃውሟን ስትገልጽ፣ የተባበሩት መንግስታት ድርጅት የማያሻማ መልስ እንዲሰጥበትም ጠይቃለች። ኢትዮጵያ ባለስልጣናት ግን ስለ ጉዳዩ ዝምታን የመረጡ መስለዋል። እንዲያውም ዋነኞቹ የመገናኛ ብዙኃን ጭምር ዓለም የተቀባበለውን ጉዳይ ወዲያው አልዘገቡትም። የቀጠናውን ጉዳይ የሚከታተሉት አቶ አብዱራህማን ሰይድ እንደሚሉት ግን የእስራኤል እርምጃ ለኢትዮጵያ የሚጠቅም ነገር ይዞ ሳይመጣ እንዳልቀረ ነው። ለኢትዮጵያ አንደኛ እንደ ጥሩ ዜና ነው ምክንያቱም በሁለት ሺህ ሃያ አራት ጃንዋሪ አካባቢ ያኔ የስምምነት ሲፈራረሙ በዛን ጊዜ የነበረው የአርጌሳው መሪ እንትን ነበረ። እውቅና ለመስጠት ነበር ፕሮሚስ የገቡት ግን አልደፈሩትም። ምክንያቱም ከአፍሪካ ቻርተርና ከብዙ ሌላ ጉዳዮች የሚጋጭ ስለሆነ ሊደፍሩት አልሞከሩም። በዛውም በሶማሌ በማቅዲሾ ላይ ያለው መንግስት በተደረገው የዲፕሎማቲክ ካምፔይን ጉዳዩን እንዲያስቀሩት ተገድደዋል። አሁን በእስራኤል ሲሰጥ ውቅኛው ለነሱ ዋል እኛ ስናደርገው ብዙ ችግር ፈጥራችሁብን አሁን ግን የሁላችሁ ሀይለኛው ሀገር አርገዋለች ስለዚህ ለኢትዮጵያኖች በጣም ደስታ ነው ለመንግስት ማለት ነው ሶማሌላንድ የአሁኑ ስያሜዋን ለማግኘቷ አውሮጳውያኑ ቅኝ ገዢዎቿ ትልቁን ሚና ተጫውተዋል በጎርጎርሳውያኑ 188 የአሁኑን የሶማሊላንድ ግዛት በወረራ ይዛ የነበረችው እንግሊዝ ለመጀመሪያ ጊዜ ብሪቲሽ ሶማሌላንድ ብላ ሰየመችው ከቦሳሶ ከተማ እስከታችኛው የሶማሊያ ክፍል በወረራ የያዘ ያለችው ሌላ አውሮፓዊቷ ሀገር ጣሊያን በበኩሏ ጣሊያን ሶማሊላንድ ስትል ሰይማለች። ሶማሊያ ወደ አንድነቷ ከመምጣቱ አስቀድሞ ግዛቶቹን የሁለት አገርነት ስነ ልቦና አልብሰዋቸዋል። ይህም ግዛቶቹ በጎርጎሪዮሱ 1960 ነጻነታቸውን እስኪጎናጸፉ ድረስ የቆየ ነበር። አንድ እምነትና አንድ ቋንቋ ተናጋሪ የነበረው ሕዝብ በጎሳና በተከፋፈለ ስነ ልቦና ውስጥ ቢቆይም የኋላ ኋላ የአንድነት መንግስት መመስረት የሚያስችላቸውን ስምምነት ከመፈጸም ግን አላገዳቸውም። ሞቃዲሾን ዋና ከተማ አድርጎ የተመሰረተው የሶማሊያ መንግስት የጸና አመሰለም ይህ ግን ብዙ መጓዝ አልቻለም። የስልጣን ክፍፍሉ የግዛቶቹን የአንድነት ምስረታ ውል ለመናድ ጊዜ አልወሰደበትም። ሶማሌላንዳውያን በመንግስት ምስረታ ውስጥ የሚያገኙት የስልጣን ክፍፍል የይስሙላ ሆነ። ይህም ክህደት እንደተፈጸመባቸው እንዲሰማቸው አደረገ። በኋላም ነፍጥ አንስተው ማዕከላዊ መንግስትን እስከመውጋት ያደረሰ አመጽን ወለደ። ጊዜው የወቅቱ የሶማሊያ ፕሬዚዳንት ዚያድ ባሬ የታላቋን ሶማሊያ ለመመስረት በኬንያና ኢትዮጵያ የሚገኙትን የሶማሌ ጎሳዎች የሚኖሩባቸው ምድሮች መጠቅለልን ኢላማ አድርጎ በና አሜሪካ አጋፋሪነት ኢትዮጵያ ላይ ጦርነት ያወጀበት ጊዜ ነበር። ወቅቱ የፈጠረው አጋጣሚ የኢትዮጵያ መንግስት ድጋፍ ያስገኘላቸው የሶማሌላንድ አማጽያን ከብርቱ ትግልና ፍልሚያ በኋላ ግዛታቸውን ብቅኝ ግዛት ዘመን በተሰመረላቸው መስመር ነጻነታቸውን አወጁ። ፍጹም መንግስታዊ መዋቅር፣ ምናልባትም ለአካባቢው ሀገራት ተምሳሌት ሊሆን የሚችል ዲሞክራሲያዊ ምርጫ በርካታ ሀገራት ጭምር ተቀባይነት ያገኘችበትም የራሷ ፓስፖርት ያላት ግዛትም ሆነች ሀገር ብላ ሳትጠራ ሀገር የሆነች ግዛት ሆና ከሶስት አስርት ዓመታት በላይ ለተሻገረ ጊዜ ቀጠለች። ይህ በእርግጥ ሶማሌላንድን አንድ ትልቅ ነገር አሳጥቷታል፣ ሉዓላዊ ማንነት። ይህንን ሉዓላዊ ማንነት ከጎረቤት ኢትዮጵያ ለማግኘት ሞክራ የነበረ ቢሆንም የሶማሊያ መጠነ ሰፊ ዲፕሎማሲ ዘመቻ ግን ሀሳቡን በጥንስሱ ማስቀረቱ የቅርብ ጊዜ እውነታ ነው። አሁን እስራኤል በይፋ እውቅናውን ሰጥታለች። ኢትዮጵያን ከመንገዷ የገታት የዲፕሎማሲ ዘመቻ እስራኤልንስ ማስቆም ይችል ይሆን? ያጠያይቃል። ነጋሽ መሐመድ። እሱ ጋር ነው እንቆቅልሹ። እንግዲህ ኢትዮጵያ ገና ለሶማሌላንድ እውቅና አልሰጠችም ነበር ነገር ግን ትሰጣለች የሚል ትርጓሜ ተሰጥቶት ነው ይሄ የመግባቢያ ሰነድ ሜሞራንደም ኦፍ አንደርስታንዲንግ የተባለውን ኢትዮጵያ የባህር በር ከሶማሊላንድ ትቆናጠር፣ ምናልባት በምትኩ ደግሞ የኢትዮጵያ መንግስት ለሶማሊላንድ ሪፐብሊክ መንግስት የመንግስትነት እውቅና ይሰጣል በሚል ግምት ነው የሞቃዲሾ መሪዎች ሰፊ የዲፕሎማሲ ዘመቻ ከፍተው ከተባበሩት መንግስታት ድርጅት እስከ አረብ ሊግ ከአፍሪካ ህብረት እስከ ኢጋድ ድረስ ሄደው ኢትዮጵያ ላይ ጠንካራ የዲፕሎማሲ ጫና እንዲያርፍ አድርገው ነገሩን ያው በይፋ ሰረዙት ባይባልም ነገር ግን ያቀዘቀዙት በቱርክ ሸምጋይነት የሁለቱ ጠብ እንዲረግብ የተደረገው። እዚህ ላይ የነግብፅን ሚና እናስታውሳለን። ምናልባት የጦር ኃይልም ይሁን የዲፕሎማሲ ይሁን ወይም ደግሞ የፖለቲካ ጫና በኢትዮጵያ ላይ ለማሳረፍ ዝግጁ መሆናቸውን ያስታውቁ ነበረ። በይፋ የአፍሪካ ህብረትም እንደዚሁ የኢትዮጵያን እንቅስቃሴ አልተቀበለውም ነበረ። የአረብ ሊግ ግን በግልጽ አውግዞታል። አሁን እንግዲህ እስራኤል ነች የመጣችው። እርግጥ ነው የግብፅ ውጭ ጉዳይ ሚኒስትር ከጅቡቲ፣ ከራሷ ከሶማሊያ ከሶማሊያ ፌዴራል ሪፐብሊክ ወይም ከሞቃዲሾ እና ከቱርክ አቻዎቻቸው ጋራ ጉዳዩ ላይ ተነጋግረው አውግዘዋል የሚል ዘገባ ሰምተናል። Yasra'ilun Ramijah. ከዚህ በላይ ግን የሚሆነውን ወደፊት ነው የምንጠብቀው። ነገር ግን ኢትዮጵያ ላይ የተረባረቡትን ያክል ሌሎቹ መንግሥታትና ድርጅቶች ይረባረባሉ ወይ አጠያቂ ነገር ነው የሚሆነው። ምክንያቱም አገሪቱ እስራኤል ነች። ይህንን እርምጃ የወሰደችው እስራኤል ለሶማሌላንድ አውያኑ እውቅና ሰጥቻችኋለሁ አለው ማለቷን ተከትሎ ሶማሌላንድ በውስጥም በውጭም የሚኖሩ የግዛቲቱ ተወላጆች ደስታቸውን ለመግለጽ አደባባይ ወጥተዋል። የግዛቲቱ ፕሬዝዳንት አብድራህማን መሐመድ አብዱላሂ ኢሮ ለእስራኤል እውቅና አድናቆት የተሞላ ምላሽ ሰጥተዋል። ከሶስት አስርት ዓመታት በላይ በዘለቀ ሰላም፣ ሙሉ አስተዳድራዊ መዋቅርና ሕገ መንግሥታዊ ሥርዓት ይዘን ዓለም አቀፍ እውቅናን ስንጠብቅ ከቆየም በኋላ እንደ ሉዓላዊ ነፃ ሀገር የሰጣችሁንን መደበኛ ዓለም አቀፍ እውቅና ተቀብለናል። ለእስራኤል መንግሥት ያለኝን ልባዊ አድናቆት እገልጻለሁ። የተባበሩት መንግስታት ድርጅት ከተመሰረተ ጊዜ አንስቶ የራስን ዕድል በራስ መወሰን መብት ተጎናጽፈው የሀገርነት እውቅና ያገኙ ጥቂቶች አይደሉም። ነገር ግን ሀገራቱ ይህንን መብት ያገኙበት መንገድና የሕግ ትርጓሜ በብዙ ሲያነጋግር ቆይቷል። የተባበሩት መንግስታት ድርጅት ቻርተር በአንቀጽ አንድ በንዑስ አንቀጽ ሁለት ህዝቦች የራሳቸውን የፖለቲካ እድል በራሳቸው የመወሰን መብት እንዳላቸው ሲደነግግ አንቀጽ ሁለት ንዑስ አንቀጽ አራት ደግሞ የማንኛውም ሀገር የግዛት አንድነት ሊከበር እንደሚገባ ያስገድዳል። ይህ ግዛቶች ከሀገራት ተነጥለው ሀገር ለመሆን በሚያደርጉት ትግል ላይ የጎላ ተጽዕኖ ይኖረዋል። የሶማሌላንድ ጉዳይም ከዚህ ተለይቶ አይታይም። የሶማሌላንድን መብት ለማ ማስከበር የሶማሊያን የግዛት አንድነት መናድ ወይም ሀገራት የተስማሙበትን ቻርተር መናድ መሆኑ ጉዳዩን ያወሳስበዋል። ወጣም ወረደ ግን ህግ ሁሌም በሁሉም ላይ እኩል እንደማይሰራ ታሪክ ምስክር ነው። ዩጎዝላቪያ ወደ ትንንሽ ሀገራት የተበታተነችበት መንገድ፣ ምስራቅ ቲሞር ሀገር የሆነችበት ሚስጥር ቢገለጥ እውነታው በታወቀ ነበር። የሆነ ሆኖ እስራኤል በደቡባዊ ቀይ ባህር መገኘት ገና ካሁኑ ውጥረቱን ማጦዙ ግን አልቀረም። ጉዳዩ ከፖለቲካ አንድምታ በላይ ወታደራዊ አንድምታው ትልቅ ነውና የየመኑ የሁቲ አማጽያን ገና ካሁኑ በሶማሌላንድ ላይ ዛቻቸውን መሰንዘር ጀምረዋል። እስራኤል ሶማሌላንድ ላይ ከተገኘች ኢላማችን ትሆናላችሁ ሲሉም ከበድ ያለ ማስጠንቀቂያ አሰምተዋል። እስራኤል ከዓለም አቀፉ ማህበረሰብ ተቃውሞና ውግዘት ታፈገፍግ ይሆን ወይስ፣ ልክ እንደ ጋዛው ጦርነት ልክ እንደ መካከለኛው ምስራቅ ያሻትን ማድረግ በዚህኛውስ ትገፋበት ይሆን? ሶማሌላንድስ እስራኤልን ተከትሎ እውቅና የሚሰጣት ሌላ የተባበሩት መንግስታት ድርጅት አባል ሀገር ታገኝ ይሆን? እስራኤልን ተከትሎ እውቅና ሰጪ ውስ ሀገር ማን ሊሆን ይችላል? ከድንን እናሳድረው። የዛሬን አበቃውም። ታምራት ኢንሳነኝ፣ ጤና ይስጥልኝ።